The voice of America. The away. Yeah, yeah, America. Dims radio Tabiano በ 25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት ሁለት ዝግጅታችን ጀመረ ጤና ይስጥልኝ እንደምናመሻችሁ የዚህ ምሽት አስተናጋጆቻችሁ ሄኖክ ሰማእግዜርና ቆንጂት ታዬ ነን የዩናይትድ ስቴትስ መንግስት አይሲስ ላይ ጥቃት ለማካሄድ ከምክር ቤት ፈቃድ ለማግኘት በያዘው ጥረት ዛሬ በምክር ቤት የምስክርነት ቃል ሲሰማ አርፍዷል። ለምሽቱ ከያዝናቸው ዋና ዋና ዜናዎች አንዱ ይሆናል። አንዱ ይመጣና 200 ፓውንድ ክፈል ይልሃል። ከፍለኸው ዞር ስትል ደግሞ ሌላው ብቅ ይልና 300 ክፈል ይልሃል። ከላይ የሰማነው የደቡብ ሱዳንን ጉዳይ የተመለከተ ነው። ግጭት ያዳሸቀውን የዛች ሀገር ምጣኔ ሀብትና የአንዣበበውን ዓለም አቀፍ እቀባ የተመለከተ ዘገባ ምናቀርባለን። አንድ ነጋዴ ናቸው ሙስናው አስመርሮኛል ብለው ሲናገሩ የተሰሙት። በሁለተኛው አጋማሽ ዲሞክራሲ በተግባር በኢትዮጵያ ፓርላማ ብቸኛው የተቃዋሚ ተወካይ አቶ ግርማ ሰይፉ ጋር የተካሄደ ውይይት ይቀርባል። አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብም ተሰናድተዋል። ንጉሡ ታምሬ ዝግጅታችንን ይመራል። አሁን የምሽቱን የዓለም ዜናዎች እናሰማ። በናይጄሪያ የሚንቀሳቀሰው የእስልምና አክራሪ ቡድን ቦኮ ሀራም ተዋጊዎች በመካከለኛው ምስራቅ በሚገኙ ታጣቂ ቡድኖች ስልጠና እንደሚሰጣቸው የናይጄሪያ ፕሬዝደንት ጉድለክ ጆናታን ተናገሩ። ፕሬዝደንት ጆናታን ይህን የተናገሩት በዛሬው ዕለት በአቡጃ ከአሜሪካ ድምጽ ዘጋቢ ክሪስ ስታይን ጋር ባደረጉት ቃለ ምልልስ ነው። ከአራት ቀናት በፊት የቦኮ ሃራም መሪ ለእስልምና መንግስት አይሲስ ታማኝ እንደሆነ ማስታወቁ አይዘነጋም። ፕሬዚደንት ጆናታን በሁለቱ ቡድኖች መካከል ግንኙነት እንዳለ አውቃለሁ ብለዋል። አንዳንድ የቦኮ ሀራም አባላት ወደ አይሰስ ወታደራዊ ማሰልጠኛ ጣቢያ ሄደው እንደሚሰለጥኑና እንደሚመለሱ እናውቃለን። ፕሬዚደንት ጆናታን ስልጠናዎቹ የሚሰጡባቸውን ስፍራዎች በእርግጥ ያውቁ እንደሆን ተጠይቀው በመካከለኛው መስራቅ ሲሉ መልሰዋል። በናይጄሪያ በስፋት የሚንቀሳቀሰው የእስልምና አማጺ ቡድን ቦኮ ሀራም ለናይጄሪያና ለምዕራብ አፍሪቃ ሀገሮች የደህንነት ስጋት ደቅኗል። ፕሬዚደንት ጆናታን በድጋሚ ለፕሬዝደንትነት ለመመረት በሚያደርጉት ዘመቻ የጸጥታ ሁኔታው አብይ የውይይት ርዕስ ሆኗል። ናይጄሪያውያን በዚህ ወር ማብቂያ ፕሬዝደንታቸውን ሊመርጡ እቅድ ተይዟል። የዩናይትድ ስቴትስ መንግስት በእስልምና መንግስት አይሰስ ላይ ወታደራዊ ጥቃት ለማካሄድ የሚችልበት ፈቃድ ከህዝብ ተወካዮች ለማግኘት በሚያደርገው ጥረት ዛሬ የምስክሮች ቃል ተደምጧል። ወደ ኮንግረሱ መቀመጫ ካፒቶል ሂል ያመሩት የፕሬዚዳንት ባራክ ኦባማ የብሔራዊ ጸጥታ ቡድን መሪዎች ሲሆኑ፣ የህግ አውጪዎቹ ባለስልጣናቱን ሲጠይቋቸው ውለዋል። ባሳለፍነው ወር ፕሬዚዳንት ባራክ ኦባማ የኮንግረስ አባላት ለሦስት ዓመታት ያህል የሚዘልቅ በእስልምና መንግሥት ማለትም አይሰስ ላይ የእግረኛ ጦር ማሰማራትን ብቻ ያላካተተ ሰፊ ስልጣን እንዲሰጣቸው መጠየቃቸው ይታወሳል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር፣ የውጭ ጉዳይ ሚኒስትር ጆን ኬሪና የጦር ኃይሉ ምክር ቤት ሊቀመንበር ማርቲን ደምሲ ለሴኔቱ የውጭ ግንኙነት ኮሚቴ ሁኔታውን አብራርተዋል። የዛሬው የምስክር ሰሚ ሸንጎ የኦባማ አስተዳደር ኮንግረስን የጠየቀውን ወታደራዊ እርምጃ የመውሰድ ስልጣን የኮንግረሱ የህግ አውጭና ህግ አጽዳቂ ኮሚቴዎች ውሳኔ ለመስጠት የሚረዳቸው የመረጃ መለዋወጫ መድረክ ነው። ፕሬዚዳንት የፕሬዚዳንት ኦባማ ጥያቄ በተለይ የተመጠነ የእግረኛ ጦር እንዲሰማራ በሚፈልጉ በማይፈልጉ ሪፐብሊካኖችና ፈጽሞ ምንም ዓይነት የጦር ኃይል እንቅስቃሴ በማይሹ ዴሞክራቶች መካከል ተቃውሞ ገጥሞታል። የኦባማ አስተዳደር ህጉ እንዲጸድቅ እነዚህን የፖለቲካ ኃይሎች ማሳመን ይጠበቅበታል። በሶሪያ ላለፉት አራት አመታት የዘለቀው የእርስ በርስ ጦርነት የሀገሪቱም ምጣኔ ሀብት ክፉኛ እንዳሽመደመደው የተባበሩት መንግስታት ድርጅት በዚህ ሳምንት ያወጣው ዘገባ አትቷል። ጦርነቱ ሶሪያ ላይ ያደረሰው ኪሳራ ሁለት መቶ ሶስት ቢሊዮን ዶላር እንደሚጠጋ የመንግስታቱ ድርጅት አስታውቋል። ጦርነቱ በመላ ሀገሪቱ የዜጎችን የገቢ ልዩነት በእጅጉ በማስፋት ድሆችና የመካከለኛ ገቢ ያላቸውን ባዶ እጃቸውን እያስቀረ እንደሆነ ዘገባው አትቷል። በሶሪያ የስራ አጥነቱም ከአራት አመታት በፊት አስራ አምስት ከመቶ የነበረው ባለፈው የአውሮፓውያን አመት ሁለት ሺ አስራ አራት መጨረሻ ወደ 58 ከመቶ አሻቅቦ ተገኝቷል። በዚህም የተነሳ አራት ሚሊዮን ሶሪያውያን ስርዓት ሆነዋል። በዚህም ምክንያት ከአምስት ሶሪያዊ አራቱ በፍጹም ድህነት ላይ እየኖሩ መሆኑን የታወቀው የሶሪያ ህዝብ ብዛት በአንጻሩ አሽቆልቁሏል። ከአራት ዓመታት በፊት 21 ሚሊዮን የነበረው ዛሬ 17 ነጥብ አምስት ሆኗል። የሶሪያን ጦርነት ለማስቆም የተያያዙ የዲፕሎማሲ ጥረቶች ባለመሳካታቸው ዛሬም ሀገሪቱ በከፋ አዘቅት ውስጥ ትገኛለች። ሁለት መቶ ሀያ ሺህ ሰዎች ሞተዋል። ሶስት ነጥብ ስምንት ሚሊዮን ወደ ጎረቤት ሀገሮች ተሰደዋል። ስድስት ነጥብ ስምንት ሚሊዮን ዜጎች ሀገር ውስጥ ተፈናቃይ ሆነዋል። በሶሪያ ከጦርነት በፊት የዜጎች አማካይ እድሜ ወደ ሰባ ስድስት አመት የነበረ ሲሆን አሁን ወደ ሀምሳ ስድስት አመት አሽቆልቁሏል። የዩናይትድ ስቴትስ የአደጋ ጊዜ አፈላላጊዎች በፍሎሪዳ ግዛት 11 ወታደሮችን ይዛ ስትበር የነበረች ሄሊኮፕተር ከተከሰከሰች በኋላ የተሳፋሪዎችን አስክሬን ማግኘታቸውን ባለሥልጣናት አስታወቁ። በፍሎሪዳ የሚገኘው የእግልን አየር ጣቢያ ቃል አቀባይ እንዳስታወቁት ብላክ ሆክ ሄሊኮፕተሯ የተከሰከሰችው ትናንት ማምሻውን ሲሆን ዛሬ ማለዳ ሁኔታው ተረጋግጧል። በሄሊኮፕተሯ የተሳፈሩት ሰባት የባህር ኃይል፣ አራት የሉዊዚያና ተጠባባቂ ጦር አባላት እንደሆኑ ታውቋል። ባለሥልጣናቱ ጨምረው እንደገለጹት በበረራው ወቅት እይታን የሚከለክል ጉም በአካባቢው ተከስቶ ነበር። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትሷ ዩታ ክፍለ ግዛት የህዝብ ተወካዮች ምክር ቤት በሞት ፍርድ የሚቀጡ ታሳሪዎች የሚገደሉበት መርዝ ከጠፋ በጥይት ተኩስ እንዲገደሉ ፈቃድ መስጠቱ ተነገረ። የግዛቲቱ መወሰኛ ምክር ቤት በትናንትና እለት ያሳለፈው ሕግ እንዲጸድቅ የዩታ ሀገረ ገዢ ሊያጸድቁት ይገባል። የዚህ የሞት ቅጣት አፈጻጸም ደጋፊዎች በጥይት መገደል አንድን ሰው በመርዝ ከመገደል የተሻለ ሰብአዊ መንገድ ነው ይላሉ። ተቃዋሚዎች ደግሞ በጥይት የሞት ቅጣትን መፈጸም የጭካኔ ተግባር ነው። በተለይ የዩታ ግዛት አስቀድሞ ዋይልድ ዌስት የምዕራቡ ዱር እየተባለች የምትታወቅበትን የህግ አልባነት ዘመን ያስታውሳል ሲሉ አውግዘዋል። በዩናይትድ ስቴትስ የሞት ቅጣትን የማስፈጸሚያ መርዝ ከአውሮፓ ሀገሮች ለማግኘት አስቸጋሪ በመሆኑ በርካታ ግዛቶች የሞት ቅጣት የመፈጸሚያ መንገዶችን በማፈላለግ ላይ ናቸው። በዩናይትድ ስቴትስ በአንዳንድ ክፍለ ግዛቶች የሞት ቅጣት የተፈቀደ ሲሆን፣ በሌሎች ደግሞ ክልክል ነው። በራሻ ባለፈው ወር በጥይት የተገደሉት የመንግስቱ ተቃዋሚ ቦሪስ ነምሶፍ ግድያ ጋር በተያያዘ የተጠረጠሩትን ግለሰብ ወንጀሉን ያመኑት በግፍ ወይም በግርፋት ይዞታ እንደሆነ አንድ የክሬምሊን የሰብአዊ መብት ምክር ቤት አባል አስታወቁ። አንድሬ ባቡሽኪን በትናንትናው ዕለት የተጠረጠረውን ዛውር ዳዳይቭ በእስር ቤት በጎበኙበት ወቅት በርካታ ቁስሎች በሰውነታቸው ላይ እንዳስተዋሉ ገልጸዋል። ባቡሽኪን በድረገጻቸው እንዳሰፈሩት ምናልባት ተጠርጣሪው ዛውር ዳዳይቭ በምርመራ ላይ ሳለ ግርፋትና የጭካኔ ይዞታ ደርሶባቸዋል የሚል ጠንካራ ሀሳቤ እንዳላቸው አስፍረዋል። ለፈረንሳይ የዜና አገልግሎት ሲናገሩ ዛውድ ዳዳየቭ ከድብደባው በኋላ ወንጀሉን ፈጽመው እንደሆነ ሊናዘዙ ይችላሉ የሚል እምነት እንዳደረባቸውም ጨምረው ገልጸዋል። አንድ የራሻ ጋዜጣ የቀድሞ የቼቺኒያ የሀገር ውስጥ ምክትል ሚኒስትር የነበሩት ዳዳየቭ ቦሪስ ነምሶቭን መግደላቸውን አምኗል ሲል ዘግቧል። ከቦሪስ ነምሶፍ ግድያ ጋር በተያያዘ አምስት ተጠርጣሪዎች በቁጥጥር ስር ይዘው ምርመራ እየተካሄደባቸው ይገኛል። በሚያንማር ቀድሞ በር ወይም በሌላ ስሟ በርማ በትናንትና ሁለት ተማሪዎች የትምህርት ፖሊሲ ለውጥ ለመጠየቅ ወደ አደባባይ በወጡ ማግስት የሀገሪቱ መንግስት ልሳኔ የሆነው የመገናኛ ብዙሃን ተቃዋሚዎቹ ለሁከቱ ተጠያቂ ናቸው ሲል ዘገበ። በሀገሪቱ የትምህርት አሰጣጥ ለውጥ እንዲደረጉ የጠየቁ ተማሪዎች በሌትፓዳን ከተማ ያካሄዱትን ሰላማዊ ሰልፍ ፖሊስ በኃይል በትኗል። የሁከት አስወጋጅ ፖሊስ ተማሪዎቹን በቆመጥ በመደብደብ ተከልለው ከቆዩበት ካብ አባሯቸዋል። በርካታ ተማሪዎችም በፖሊስ እየተደበደቡ ወደ ግልጽ ተሽከርካሪ ሲጫኑ ታይቷል። ከ120 በላይ ሰዎች የታሰሩ ሲሆን በርካቶች መቁሰላቸው ተዘግበዋል። በስተመጨረሻም የፓኪስታን ወታደራዊ ፖሊስ በዛሬ ዕለት በካራቺ የሚገኝ አንድ የተቃዋሚ ፓርቲ ዋና ጽፈት ቤትን በኃይል ሰብሮ ገብቷል። የሀገሪቱ ባለሥልጣናት በዘመቻው በመንግስት ይፈለጉ የነበሩ ሰዎች በቁጥጥር ስር ውለዋል። ወታደራዊ የጦር መሳሪያዎችንም ይዘናል ብለዋል። ዘመቻው ያተኮረው ኤምኪውኤም በተባለ ፓርቲ ላይ ነው። የፓኪስታን የደህንነት ባለስልጣን ኮሎኔል ታህር ማህሙድ ኤምኪውኤም ስድስት ወንጀለኞችን አስጠልሎ ተገኝቷል ብለዋል። የኤምኪውኤም ፓርቲ መሪ ፋይሰል ሰብ ዙዋሪ ወታደሮቹ ባደረጉት ዘመቻ አንድ የፓርቲውን አባል ገድለዋል ሲሉ እንቅስቃሴው የፖለቲካ አንድምታ እንዳለው አስረድተዋል የኤምኪውኤም ፓርቲን የሚነቅፉ ቡድኑ ሁከትን በመፍጠር ይታወቃል ሲሉ ፓርቲው ሁኔታውን ያስተባብላል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት ሁለት ምሽት ፕሮግራማችን ነው። አስተናጋጆቻችሁ ቆንጅት ታዬና ሄኖክ ሰማእግዜር ነን። ባለፉት ጊዜያት እኔ ፓርላማ ውስጥ መቆየቴ ሁለት ነገር ያደርጋል ብዬ አምን ነበረ። አንደኛው እነዚህ ሰዎች ማንኛውንም አይነት ውሳኔ ሲወስኑ በተቃዋሚ ጎራ ሊታሰብ የሚችሉ ነገሮች ያሉ መሆናቸውና እነዚያን ከግምት ውስጥ እንዲያስገቡ መንገድ ነበር የኔ ኃላፊነት። በኢትዮጵያ ብሔራዊ ምክር ቤት ብቸኛው የተቃዋሚ ፓርቲ ተወካይ የአቶ ግርማ ሰይፉን ድምፅ ነበር የሰማችሁት። በዲሞክራሲ በተግባር ፕሮግራም ውይይቱ ይቀርባል። አሜሪካና ሕዝቧና፣ ሴቶችና ቤተሰብ ሌሎቹ የምሽቱ መደበኛ ፕሮግራሞቻችን ናቸው። በቅድሚያ የምሽቱን አብይ ርዕስ እናሰማ። የካሜሮን መንግስት ዜጎቹ ለጦር ኃይሉ በአማጺው ቡድን ቦኮ ሐራም አመፅ ለስደት የተዳረጉ ናይጄሪያውያንና ሌሎች ህዝቦችን ገንዘብ እንዲያወጡ ጥያቄ ያቀረበ፣ በርካታ ካሜሮናውያንም በሀገሪቱ የገበያና በአንዳንድ የሚታወቁ አካባቢዎች የተጠየቁትን ገንዘብ ወይም በመስጠት ይዘዋል። ሞኪ ኤድዊን ኪንዴዛ ከያውንዴ ዝርዝሩን አቅርቧል። አዲሱ አበበ የአውንዴ በሚገኘው ወታደራዊ ጦር ሰፈር የካሜሩን መከላከያ ሚኒስትር ኤድጋርድ አይሊያን ቤንጎኦ አማጺውን ቡድን ቦኮ ሐራምን በመዋጋት ላይ ለሚገኘው ጦር በዚሁ ቡድን አመፅ ለተፈናቀሉ የናይጄሪያ ስደተኞችና ካሜሩናውያን ከሕዝብ የተለገሱ ረዥም የምግብና የአልባሳት እንዲሁም የተለያዩ ዕቃዎችን ዝርዝር ያነባሉ። ሚኒስትሩ በገለጻቸው ከሕዝብ የተሰበሰበው እርዳታ እጅግ በርካታና አስደሳች መሆኑን አመልክተው እነዚህን እርዳታዎች ከናይጄሪያ ጋር ወደሚዋሰነው ሰሜን ካሜሩን ለመውሰድ ብዙ ወታደራዊ አውሮፕላኖችን እንደሚያዘጋጁም ገልጠዋል። የካሜሩን የንግድ ሚኒስትር ሉክ ማግሎር ምባርጌ አታንጋና መንግሥት ለቀጣይ እርዳታ ያደረገው ጥሪ ካለው ችግር አኳያ አስፈላጊ መሆኑን ጠቅሰው በአሁኑ ወቅት ሰሜን ካሜሩን ውስጥ ከፍተኛ የምግብ ቀውስ ደርሷልም ብለዋል። ለናይጄሪያ ስደተኞችና በዓለም አቀፍ ደረጃ ለተፈናቀለው ወደ የእርሻዎቻቸው መመለስ ለማይችሉ ስደተኞች መሠረታዊ የሆኑ እንደ ሳሙና፣ ሰርዲን፣ ስኳር፣ ቅቤ፣ ስጋ፣ ሩዝ እና የታሸገ የመጠጥ ውሃ ነው አስፈላጊው፣ ብለዋል። ክለስቲን ኮቻ የምዕራብ ካሜሩን ባንጋንቴ ከንቲባ ናቸው። የአካባቢው ምክር ቤቶችም እርዳታ እንዲሰጡ ፌዴራላዊ መንግሥት ጠይቋል ብለዋል ከንቲባዋ። የንግዱ ማኅበረሰብ በቦኮ ሐራም ዓመፅና በሽብርተኞች ጥቃት የተጎዱ ወገኖችን ይረዳሉ ብለው እንደ ምግብ፣ ገንዘብና ውሃ የመሰሉ አስፈላጊ እርዳታዎችንም ለጦር ኃይሉ እንደሚያቀርቡ ተናግረዋል። የንግዱ ማኅበረሰብ አባል የሆኑት ባንድ ዴሬክ የገንዘብና በርካታ የሩዝ እርዳታዎችን እንደ ሰጡ ገልጠዋል ብቻ ግን ይላሉ ዴሪክ መንግሥት እኛ የሰጠነውን እርዳታ ወደ ኪሱ እንዳያስገባ ለእርዳታው የበኩላችንን እያደረግን ነው። ዛሬ ካሜሩን እንደ አንድ አገር መቆም ያለባት ጊዜ ነው። ማንም ዜጋ የበኩሉን የአቅሙን ከማድረግ ቸል የማይልበት ወቅትም ነው። ይህ ከሆነ በኋላ ደግሞ ሕዝቡ ተጠያቂነት እንዲኖር የለገሰው ሁሉ ለሕዝብ መድረሱን ማወቅ ይፈልጋል። ካሜሩን በቦኮ ሃራም ጥቃት የተነሳ ከናይጄሪያ ተፈናቅለው ወደ አገሯ በፈለሱ ከ30 ሺህ በላይ ስደተኞችና የማዕከላዊ አፍሪካ ሪፐብሊክን ሽሽት በገቡ ብዙ ሺህ ሕዝብ ምክንያት የደረሰባትን ሰብአዊ ቀውስ ለማስወገድ ይረዳት ዘንድ ዓለም አቀፉን ማኅበረሰብ ተማጽና እንደነበር የሚታወስ ነው። ቀጣዩ ዘገባ ደቡብ ሱዳንን ይመለከታል። ደቡብ ሱዳን ውስጥ እየተካሄደ ያለው ግጭት እንዳይቆም እያደረጉ ናቸው ተብለው በሚከሰሱት የሀገሪቱ ተቀናቃኝ ወገኖች መሪዎች ላይ ማዕቀብ ለመጣል የሚያቃርብ አንድ እርምጃ የተባበሩት መንግሥታት ድርጅት መውሰዱ ተገለጸ። በሌላ በኩል ግን እንዲሁም ግሽበቱ ስድ በሆነ ሁኔታ በተባባሰባትና ሙስናው አብዝቶ በተንሰራፋባት ደቡብ ሱዳን ላይ የተወሰኑ ኢላማዎች ላይ ያነጣጠረ ማዕቀብ ቢጣል እንኳ በሀገሪቱ ላይ የሚያደርሰው ጉዳት እጅግ የበዛ ነው የሚል ስጋት እየተሰማ ነው። ጁባን የተመለከተው ዘጋቢያችን ጌብጃ ስሎ ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርበዋል። የጁባው ጋምቦ ገበያ ሽንኩርት የጫኑ አናናስ የጫኑ ሸንኮራ የጫኑ ማንጎና ሌላም ምድር ያበቀለችና ያፈራችውን ሁሉ የጫኑ ዚታዎችና ፒካፖች ይተራመሱበታል። ያራግፋሉ፣ ደግሞ ለሌላ ምርት ይከንፋሉ። ይህ ሁሉ ታዲያ ከኬንያና ከዩጋንዳ የገባ ነው። አንዱን ነጋዴ ቀረብ ብለው ገበያ እንዴት ነው ቢሉት፣ ይመስገነው ደህና ይልዎታል። ሌላው ደግሞ አይ ዘንድሮ ምን ገበያ አለ፣ እርሱ ቀረ ሊሎ ይችላል። ብዙ ነጋዴ በዓለም ዙሪያ ያለው ሁሉ እንደሚለው ማለት ነው። ለማንኛውም ግን አንድ ሁሉም የሚስማሙበት ጉዳይ አለ። የዶላር ዋጋ ዘንድሮ የሚቀመስ አልሆነም። ሞሰስ እባላለሁ፣ ነጋዴ ነኝ። ድንች ምናምን እሸጣለሁ። የደቡብ ሱዳን የምንዛሪ አቅም አብዝቶ መዳከሙ በነጋዴዎች ላይ ብዙ ሸክም እንዳበዛ ሞሰስ ይናገራሉ። ስራ ጥሩ ነበር። ችግሩ ግን ዶላር ነው። በጣም ውድ ነው። አይገባኝም፣ አይገባኝም ለምን እንደዚህ እንደናረ። ብዙ ነገር ተበላሽተዋል። ብዙ ሰው ወደ ኡጋንዳ እየተመለሰ ነው። እውነቴን እኮ ነው። ፓውንዱ ወደቀ፣ ዶላሩ ሰማይ ወጣ። ስራውን ምንጊዜም ልንዘጋው እንችላለን። ትርፍ የለማ። ደቡብ ሱዳን በመሠረቱ የአሜሪካ ዶላር የምታገኘው ከድፍድፍ የከርሰ ምድር ዘይቷ ሽያጭ ነው። ሀገሪቱን የዋጣት ብጥብጥና ትርምስ ግን የዘይቱን ብዝበዛና አቅርቦት አብዝቶ ስለጎዳው የማዕከላዊ ባንኩም ካዝና እየነጠፈ ዶላር እየራበው መምጣቱ ይታያል። በዚያ ላይ በዓለም ገበያ ላይ በአስገራሚ ፍጥነት እያሽቆለቆለ የወደቀው የነዳጅ ዘይት ዋጋም ራሱን የቻለ የራስ ምታት አለው። ጁባ ላይ የሚጭ ነው። እነዚህ የዶላር መመናመንና የገበያው ጉዳይ ምንዛሪውን ሽቅብ ተኩሰውታል ነው የሚባለው። ዛሬ ዶላር ጁባ ላይ በጥቁሩ ገበያ የሚመነዘረው ስድስት ፓውንድ ተኩል ነው፣ ከመንግሥታዊው ይፋ ምንዛሪ እጥፍ ማለት ነው። ወይዘሮ በረከት አደራ ኢትዮጵያዊት ናቸው፣ ከጁባ ነጋዴዎች አንዷ። ሶ ዴር ኢዝ ኖ ዶላር ኢን ዘ ባንክ ታት ሚንስ ዌን ዊ ሴል ሳውዝ ሱዳኒስ ፓውንድ ዊ ሃቭ ሳውዝ ሱዳኒስ ባንክ ውስጥ ዶላር የሚባል የለም። ስለዚህ ነግደን ነግደን ነግደን ታቅፈን የምንቀረው የደቡብ ሱዳንን ፓውንድ ነው። ዶላር የለማ። ሌላ ማንም ሀገር ደግሞ የደቡብ ሱዳን ፓውንድ አይቀበልም። ምንም አንሠራበትም። ስለዚህም ሸቀጥ ከውጪ ማስገባት አንችልም ነው ያልኩት። ጁባ ላይ ለምን ደቡብ ሱዳን አንለውም? ቀንደኛ የሚባሉ የንግዱ ጠላቶች ሥራ ሥራቸውን በየቦታቸው ሰደዋል። አንድ የከፋው ግሽበት፣ ሁለት የሰፋው ሙስና። ሙስና በጣም ተንሰራፍቷል። ያለብን ችግር እርሱ ብቻ ነው፣ ሌላ ችግር የለብንም። ከጋምቦ ገበያ ነጋዴዎች አንዱ ስቲቨን ሙጌሻ ናቸው። ከዩጋንዳ ድንበር ተነስተህ ጁባ ድረስ በምትጓዝባቸው ሁለት መቶ ኪሎ ሜትሮች ላይ እኮ ስንቴ እየቆምክ እንደምትቀረጥ ማለፊያ መደላያና ጉቦ እንደምትከፍል መቁጠር ይታክታል። ሙጌሻ ናቸው ይህንን ብሶት የሚናገሩት። One man can come to you አንዱ ይመጣና 200 ፓውንድ ክፈል ይልሃል ከፍለኸው ዞር ስትል ደግሞ ሌላው ብቅ ይልና 300 ክፈል ይልሃል እንግዲህ በዚህ ላይ ሦስተኛው ጥቁር አደጋ እንዣቧል የምጣኔ ሀብት ማዕቀብ ባለፈው ሳምንት የካቲት 24 የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ተሰብስቦ ለዐሥራ አምስት ወራት ለዘለቀው ጦርነት ጠንሳሾችና አቀጣጣዮች ብርቱ ማስጠንቀቂያ ሰጥቶ ነበር። በሁለት ቀናት ውስጥ ማለትም እስካለፈው ሐሙስ የካቲት 26 የሰላም ስምምነት ላይ የማይደርሱ ከሆነ ለግጭቶቹ ተጠያቂ ናቸው የሚባሉትን ሰዎች ሀብቶች ለማገድ ውሳኔ እንደሚያሳልፍ ዝቶ ነበር። የተበተነው ሃ ሳምንት ቆጥሮ ዛሬ ረቡዕ ነው። አልተስማሙም። በእርግጥ ማዕቀቦቹ በተወሰኑ ኢላማዎች ላይ ያነጣጠሩ ሳይሆን አይቀርም የሚሆኑት። ያም ቢሆን ግን ይላሉ የኢብኒ ስልታዊ ጥናቶች ማዕከሉ ጄምስ ጋራንግ በእጅጉ የሰፋና የበዛ መዘዝ ሊያስከትል ይችላል። ነገሩ ለማን ሲጥል ለማን ያካፋል እንዲሉ ነው። ኢንዲሬክትል ሁሉም ይቀምሳታል ምክንያቱም ግለሰቦች ላይ ስታነጣጥር በእጅ አዙር ዳር ቋሚውን ምስኪኑን ሕዝብ መንካት አይቀርም። ስዊትዘርላንድና ኒውዮርክ ላይ ያሉ የባንኮች ሂሳቦቻቸው ሲታነቁ ምርጦቹና ቁንጮዎቹ እዚሁ ያሉ የሀገሪቱን ሂሳቦች ለመመዝበርና ለመዝረፍ ሰበብ ያገኛሉ ይላሉ ጋራንግ። የባንክ ሂሳባቸውን ማንቀሳቀስ ሲሳናቸው እዚህ ጁባ ላይ ያለ ሂሳብ ውስጥ ይገባሉ አንዱ ብድግ ብሎ የአንድ ሰራዊት ወይም የተወሰነ ክፍሉን ደሞዝ ሊወስድ ይችላል። ወይም የገንዘብ ሚኒስቴሩን። ስለዚህ መመሪያና ህግጋቱ ደካማ በመሆናቸው የራሳቸውን የባንክ ሂሳቦች እንዳያንቀሳቀሱ ሲታገዱ የህዝቡን ሀብት መዝረፍ ይጀምራሉ። ይህንን ማቆም ወይም መከላከል የሚቻልበት መንገድ ደግሞ የለም። ባለፈው ዓመት ዩናይትድ ስቴትስ በአንዳንድ የደቡብ ሱዳን ባለሥልጣናትና ዜጎች ላይ የተወሰኑ ማዕቀቦችን ጥላ ነበር። አሁን ዓለም የሰለቸው ይመስላል ስለዚህም እነዚህን ተደባዳቢ ወገኖች ጨምድዶ ወደ ጠረጴዛ ማስቀመጥና ማስማማት ምናልባትም መረጋጋትና ሰላም የጠማትን የነተበች አገር ጥቂት ማሳረፍ የሚቻለው በአንዳች የንብረት ወይም የእንቅስቃሴ ማሰሪያ ሲታነቁ ነው ብሎ ወደ ማመን የተጠጋ ይመስላል። ይህንን ነው የሰሞኑ የተባበሩት መንግሥታት ድርጅት ዳርዳርታ የሚሸተው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ከምሽቱ 3 ሰዓት ከ23 ደቂቃ ሆኗል። ከደቡብ ሱዳን ወደ ዩናይትድ ስቴትስ እናመራለን። በቀጣዩ ዘገባ ስልጣን ላይ በነበርኩበት ወቅት የግል ኢሜይል አካውንቴን ከመንግሥት ስራም ጋር ለተያዙ ጉዳዮች የተጠቀምኩበት ምክንያት አሰራሩ አመቺ በመሆኑ እና ድርጊቱም ህገ ወጥ ነው ብዬ ስላላሰብኩ ነው ይላሉ የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከእርሳቸው በፊት የነበሩ የውጭ ጉዳይ ሚኒስትሮችም የግል ኢሜይል አካውንታቸውን በመጠቀም ደብዳቤ ልከዋል። ከዛ በኋላ ግን አጠቃቀሙን አስመልክቶ የሚኒስቴር መስሪያ ቤቱ መመሪያዎች ተለውጠዋል። ከዝላቲካሆ ዝርዝሩ ደርሶናል። ሰለሞን ክፍሌ ያቀርበዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ስልጣን ላይ በነበሩበት ወቅት የግል ኢሜይል አካውንታቸውን ለይፋ የመንግሥት ስራም ተጠቅመዋል የሚለው አነታራኪ ሁኔታ እንደታወቀ ወዲያውኑ ነው አቅጣጫውን ለማስቀየር ተግተው መስራት የጀመሩት። ትላንት ማክሰኞም በኒውዮርክ የተባበሩት መንግስታት ድርጅት አንድ ስነ ስርዓት ላይ ለጋዜጠኞች ስለ ጉዳዩ ማብራሪያ ሰጥተዋል። ውጭ ጉዳይ ሚኒስትር ሆኜ ስሰራ በነበረበት ጊዜ በሚኒስቴር መስሪያ ቤቱም ስለሚፈቀድ አመችነቱን በመምረጥ የግል ኢሜይል አካውንቴን ተጠቅሜያለሁ። ምክንያቱም ለስራዬም ሆነ ለግል ኢሜይሌ ሁለት መሳሪያዎችን ከመጠቀም በአንድ ብቻ መገልገሉ ቀላል ይሆናል ብዬ በማሰቤ ነው። ክሊንተን አክለውም አብዛኞቹ የኢሜይል መልእክቶቻቸው የተላኩት የመንግሥት አድራሻ ላላቸው የመንግሥት ሠራተኞች በመሆናቸው ከመቅጽበት በመንግሥቱ የመረጃ ማሰባሰቢያ ማዕከል ገብተው እንደሚከማቹ አስረድተዋል። የውጭ ጉዳይ መሥሪያ ቤቱ የግል ኢሜላቸውን ተጠቅመው ከመንግሥቱ ሥራ ጋር የተያያዙ ጉዳዮችን አስተላልፈው ከሆነ የቀድሞ ውጭ ጉዳይ ሚኒስትሮች በሙሉ ቅጂውን እንዲያቀርቡ ሲጠየቅም ፈጥነው ምላሽ መስጠታቸውን አብራርተዋል። የሚኒስቴር መስሪያ ቤቱ ቃል አቀባይም መንግሥት የክሊንተንን ሃምሳ አምስት ሺህ ከሥራ ጋር የተያያዙ የኢሜል መልእክቶችን ቅጂዎች መጠቀማቸውን ይመረምራል ሲል ትላንት አረጋግጧል። የምርጫው ውጤት በተገኙ የህዝብ ድረ-ገጾች ላይ ይወጣል። በዚህ ጉዳይ ላይ በቅርቡ ተጨማሪ መረጃ ይኖረኛል ብዬ ተስፋ አደርጋለሁ። ከ55 ሺህ ገጾች ውስጥ የትኞቹን ሰነዶች ብቻ ነጥለን አስቀድመን ይፋ የምናደርጋቸው ለመርማሪው ኮሚቴ የተላኩትን 300 ኢሜይሎች ይሆናሉ። እነዚህ የሚታዩና ይፋ ይሆናሉ። የሂለሪ ክሊንተን ደጋፊዎች የቀድሞው ውጭ ጉዳይ ሚኒስትር ኮልን ፓወልም ከግል ኢሜይል አካውንታቸው አንዳንድ መልእክቶችን ማስተላለፋቸውን ይገልጻሉ። ኮልን ፓወል በዚያን ወቅት ይህን ጉዳይ አስመልክቶ ያሉትም በዩናይትድ ስቴትስ ልዩ ልዩ የመንግሥት መሥሪያ ቤቶች ውስጥ የ44,000 ኮምፒውተሮችን መገጠም ሥራ ከበላይ ሆነው ይከታተሉ ስለነበር ነበር ሠራተኞች በአዲሱ ቴክኖሎጂ እንዲጠቀሙ ለማበረታታት ኢሜይል አደርግላቸው ጀመረ ነው። አይ ስታርድ ዩዚንግ ኢን ኦርደር ጌት ኤቨሪባዲ ዩዝ ኢት ሶ ዊ እኔ መጠቀሙን የጀመርኩት ሁሉም ይጠቀሙበት ዘንድ ነው። ያም ሲሆን ተቋማችን የ19ኛው ክፍለ ዘመን ሳይሆን ወደ 21ኛው የተሸጋገረ ይሆናል። ነገር ግን በዚያን ጊዜ ካስተላለፍኳቸው ኢሜሎች አንዱም እንኳ ጠብቄ አላቆየውም። እነዚያን ኢሜሎች አስመልክቶ ከእኔ ጋር መነጋገር የሚፈልጉት ነገር ካለ ከውጭ ጉዳይ መስሪያ ቤቱ ጋር እየሰራን ነው። ክሊንተን በበኩላቸው የግል ኢሜላቸውን ተጠቅመው የዩናይትድ ስቴትስን ደህንነት አደጋ ላይ የሚጥል አንዳችም መረጃ አላስተላለፍኩም ሲሉ አጥብቀው ይከራከራሉ። የእኔን የግል ኢሜይል ተጠቅሜ አንዳችም ምስጢራዊ ሰነድ ለማንም አላኩም። የምስጢር ሰነድ ፈጽሞ የለበትም። ስለዚህ ስለ ምስጢራዊ ሰነዶችና አስፈላጊነቱ ስለምረዳ የተላከ ነገር የለም። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በ2016 ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲውን እጩነት አግኝተው እንደሚወዳደሩ በስፋት ይታመናል። እርሳቸው ግን እስካሁን ውሳኔያቸውን በይፋ አልገለጹም። አድማጮች ዜናና ዘገባዎችን አጠናቀናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ ሀያ አምስት ና ሰላሳ አንድ ሜትር ባንድ ከሚተላለፈው መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ዝግጅት እንዳለን ታውቃላችሁ። በ አስራ አራት ሰላሳ አንድ መካከለኛ ሞገድ ነው የሚተላለፈው። እንድታደምጡ እንጋብዛለን። በኢንተርኔት ደግሞ ድረገጻችን ቪኦኤ ኒውስ ዶትኮም አንድ ቃል ነው። ቪኦኤ ኒውዝ ዶት ኮም ስላሽ አማሪክ ላይ ታገኙናላችሁ። በፌስቡክ እና በትዊተርም በሽነን ቪኦኤ አማሪክ ብላችሁ ተከተሉን። አድማጮች በፌስቡክ ደግሞ በደንብ አድርጋችሁ ላይክ አድርጉን፣ ተነጋገሩ። በእጅ ስልካችሁ የሆነ እንደሆን ቪኦኤ ዳት ሆን ዳት ኤምኦ ቢአይ እንዲሁም ናይል ሳት ላይም ታገኙናላችሁ። አሁን በስልክ ከእናንተ ካገኘናቸው አስተያየቶች ጥቂቶቹን እናቅርብ። ትልኝ ሰላም ለእናንተ ውም ቪዬዎች እኔ አሁን አስተያየት የምሰጠው ለሀገሬ ኤምባሲ ነው። አሜሪካ ውስጥ ያለ የኢትዮጵያ ኤምባሲ ስልክ ቁጥሮች አሉ፣ መርሃ አሉች አሉ። ደውለን እናናግራቸው ካልቻልን፣ ቢሮ ለምን አስፈለገ ታዲያ? ምንም የማይሰጠን ከሆነ አገልግሎት የማይሰጠን ከሆነ ምናልባት የተቃዋሚዎች ሽብር ፈጣሪዎች እዛ ራሳቸው ያውቁበት። ግን እኛ ንጹዋኖቹ እንዴት ነው ቆይ አገልግሎት ስ የምንቀበለው? እኛ ግራ ነው የገባን። እና እማሲው በኦፊሳይታችን ላከው ተመላሽ እየሆነብን ነው። ስለዚህ ደውለን ካላናገርም ማንን የምናናገረው ሰና ውስተልን የቪኦ ዜና ሰጪዎች በሙሉ በቅድሚያ አመሰግናለሁ። በጣም በጣም አስቸጋሪ የሆነ የስልክ መስመራችሁን፣ የምታስተላልፉት ዜና በጣም እያስቸገረ ነው እና ያው እናንተ በጣም የትልቅ የዜና አቅራቢዎች እና ትልቅ የዜና አምንጭ ቦታዎች ናችሁ። ስለዚህ ይሄን አለማስተካከላችሁ ግን በጣም ነው ቅር እያሰኛችሁን ያለው። ብዙ ጊዜ ስናዳም ወይም ይደጋገማል ወይም የቴክኒክ ብልሽት ይኖራል። ስለዚህ ይሄንን አለማስተካከላችሁ ችግራችሁም እንደሆነ በፍጹም አይገባንም። ብዙ ጊዜም እንደኔ የመሰሉ አድማጮች ብዙ ኮምፕሌን አድርገዋል፣ ግን ይሄንን ማስተካከል አልቻላቸውም። ስለዚህ የተቻላችሁ መጠን ብታስተካክሉ ማጸናችኋለሁ፣ አደራላለሁ። ከአድማጫችሁ ደንበኛ እንድነኝ። ቴንኪው አይ ቪኦኤ። እንደምን አላችሁ? ደህና ናችሁ ወይ? የሚታረጉት ዜና በጣም ደስ የምልህ ነው። ዛሬ ማክሰኞ እኔ እዚህ በዩናይትድ ስቴትስ የሰማሁት አዲስ መኪና ማምረቻ መቀሌ ውስጥ ይከፈታል የሚለው ዜና ስለሰማሁ ነው። አዎ ደስ ይላል። ካሎ ቢዎች በቅድሚያ የከበረ ሰላምታዬን አቀርባለሁ። ጀግኖች አባቶቻችንና እናቶቻችን በአጥንታቸው እና በደማቸው በተአምር ሊደፈር የማይችለውን የጣሊያን ጠላት ኃይል በሰማይ በምድር እሳት እያነደደ በመጣብስ እግሩ ጥቁር ሸማ ተከናንቦ እንዲመለስ አድርገዋል። ሲወራ ሊቀል ይችላል። ያ ክፉ ቀን ግን እኛ በነጻነታችን፣ ባህላችን፣ ቅርሳችን፣ ማንነታችን አውቀን እንድንንቀሳቀስ የታሪክ ኩራት ሆኖ አልፏል። እጅግ የሚያሳዝነው የታሪክ አልፋና ኦሜጋ የሆነችው ኢትዮጵያ ታሪኳ ተዳፍኖ አሁን ላለንበት የታሪክ አጣብቂኝ ውስጥ እንገኛለን። የታሪክ ቅርስ እንደ አሸን በፈሉባት ኢትዮጵያ ተማሪዎች ሀገራቸውን ቅርስ በአግባቡ እንዲጎበኙ ግንዛቤ እንዲወስዱ አልተደረገም። ከሁሉም በላይ የታሪክ ጥፋት ተጠያቂው መሳሪያ ያነገበው ወታደር ሳይሆን ፊደል የቆጠረው ምሁር የእርስ በርስ ተመዘባበት እርስ በርሳችን እንድንጨራርስ አድርጎናል። ለሁሉም ከታሪክ ጥፋት ተምረን መጪው እንደምናስተካክል በሙሉ ልብ አልጠራጠርም። አመሰግናለሁ። ቴዎስ ከደንበር አስተያየት ላካችሁልን፣ እናመሰግናለን። የስልክ መስመራችን በነጻ የምትደውሉበት ማለት ነው 202205 2022059942። የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በስልክ አትሰሙንም ያላችሁ አድማጮቻችን ብዙዎች ናቸው። ሄኖክ ው ሰሞኑን ስንሰማ ቆይተናል። በቪኦኤ አማሪክ ላይ ወይም ደግሞ በዌብሳይት ለሚያዳምጡን አድማጮች አፑል አላቸው ማለት ነው። ይህንን ሁኔታ ለመቅረፍ ስራ ጀምረን አሁን ባለን መረጃ መሰረት ችግሩ እንደተቀረፈ ነው መረጃው የደረሰን። ሌሎቻችሁ አድማጮች ደግሞ እባካችሁን ወደ ሞባይል ማዳመጫ ስልካችሁ በመሄድ ያለውን ሁኔታ ብትገልጹልን በፍጥነት ለማስተካከል እኛንም ይረዳናል። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። በኢሜይል ለምትጠቀሙ አድማጮቻችን ደግሞ አስተያየት ለመላክ ማለት ነው፣ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። አሁን በቀጥታ ወደ ሁለተኛው አጋማሽ እንሻገራለን። በቅድሚያ ዲሞክራሲ በተግባር በኢትዮጵያ ብሔራዊ ምክር ቤት ብቸኛው የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ ምርጫ ቦርድ ፓርቲያቸውን አንድነት ለፍትህና ለዴሞክራሲን እንዳፈረሰ ይናገራሉ። ቦርዱ ግን አመራሮችን ስለመተካት አስመልክቶ የራሱን የውስጥ ሕግ መተዳደሪያ የጣሰው ፓርቲው ራሱ ነው ብሏል። ሰለሞን ክፍሌ ለዴሞክራሲ በተግባር ዝግጅቱ አቶ ግርማ ሰይፉን አወያይቷል። አቶ ግርማ፣ እርስዎ ላለፉት ስድስት ዓመታት 547 መቀመጫዎች ባሉት ብሔራዊ ምክር ቤት ብቸኛው የተቃዋሚ ፓርቲ ተወካይ ሆኖ ቆይተዋል። አሁን ሌላ ምርጫ ሊካሄድ ነው። ምን አስበዋል? እርሶ። ምን አስባለሁ እንግዲህ እንወዳደራለን ብለን ዝግጅት አድርገን ከጨረስን በኋላ መንግስት በወሰደው ፖለቲካ እርምጃ እንዳንሳተፍ ተደርጓል። ስለዚህ የሚቀጥለው እንትን እኔም ሆንኩኝ የአንድነት አባላት ከምርጫ ውጭ ነው ያለ ነው። ከአምስት መቶ አርባ ሰባቱ የምክር ቤት አባላት አምስት መቶ አርባ ስድስቱ ማለትም ከእርሶ በቀር አዘውትረው መንግስቱን ሲደግፉ እዚህ ተደርሷል። ባሳለፏቸው ዓመታት የእርስዎ በፓርላማው መቆየት ታዲያ ምን ፋይዳ ነበረው ይላሉ? እንግዲህ ባለፉት ጊዜያት እኔ ፓርላማ ውስጥ መቆየቴ ሁለት ነገር ያደርጋል ብዬ አምን ነበረ። አንደኛው እነዚህ ሰዎች ማንኛውንም አይነት ውሳኔ ሲወስኑ በተቃዋሚ ጎራ ሊታሰብ የሚችሉ ነገሮች ያሉ መሆናቸው እና እነዚያን ከግምት ውስጥ እንዲያስገቡ መንገድ ነበር የኔ ኃላፊነት። እኔ ያው ይህንን ነገር ስናገር እንዳውም ሙሉ ለሙሉ ይሰማሉ እንኳን ብለን ባናስብ የሕዝብ ድምጽ መሆኑን ተገንዝበው በመጠነኛ ደረጃ በይፋ እንኳን ሰምተናል ባይሉ በተዘዋዋሪ መስማታቸውን የሚያሳዩበት ሁኔታ ይፈጠራል የሚል አንደኛው እምነቴ ነበረ። ሁለተኛው ደግሞ እዛ ሆኖ አብሮ በመስራት መተማመንን ማጎልበት ይቻላል። የምንተማመን ከሆነ ደግሞ ይሄ ከመጠፋፋት ፖለቲካ እና ከስልጣን አዙሪት የምንወጣበት እድል ይፈጠራል የሚል እምነት ነበረኝ። አንደኛው ያው እ ማድረግ ቢጠበቅብኝን እንዲያውቁ ማድረግ ስለነበረ እሱን ማድረግ ተችሏል። እንግዲህ ምን ያህል አውቀዋል በሚሰሙት ሰዎች ልክ ነው የሚታወቀው። ሁለተኛውን በተመለከተ ግን በፍጹም ከሰው ልጅ ግምት ውጭ በሚሆን ደረጃ ለመማረጥ በዛ ልክ ለመተማመንም ዝግጁ ሳይሆን የቀሩበት ሁኔታ ነው ያለው። ከግምቴ ግን በጣም ሶስት መቶ ስልሳ ዲግሪ ውጭ ነው ያለው ብዬ ነው የምገምተው። ቀደም ሲል አንስተውታል እርሶም በምርጫ ቦርድ በአንድነት ለዲሞክራሲና ፍትህ ፓርቲ ማለትም፣ በእርሶ ፓርቲ አመራር ላይ ለውጥ ማድረጉን ተከትሎ ደግሞ ግርማ ሰይፉን ያለ ፓርቲ አስቀርቷል ብለዋል። አካሄዱ እንዴት ነበር? ዝርዝሩ በጣም ብዙ ነው። አጠራ አድርጎ ሊያጠቃልሉ ሊም ከቻሉ አጠራ አድርጎ ለመናገር ካስፈለገ ግን በሕይወቴ ብዙ ውሳኔዎችን አይቻለሁ፣ ሰምቻለሁ። እንደዚህ አይነት ግን አንድም መሰረት የሌለውና አንደኛ እንደዚህ አይነት የመወሰን ሥልጣን የለውም ምርጫ ቦርድ ሁለተኛ ሁልጊዜ እንደሚሉት በቅልቦና ብለው እንኳን ቢያስቡ እንደዚህ አይነት የተሳሳተ ውሳኔ ለመወሰን የሚያስችል ሁለት ጆሮ ሁለት አይንና በሰው አምሳል የተፈጠረ ሰው እንደዚህ አይነት ስህተት ይሰራል ብዬ አላስብም። በተለይ አንብቦ የሚረዳ ሰው የተነገረውን ይሰማል ተብሎ የሚገመት ሰው እንደዚህ አይነት ነገር ያደርጋል ብዬ ገምቼም አላቅም። ወደፊትም እኔ እንደዚህ አይነት ግምት ለመገመት ዝግጁ አደለኝም እና ይሄ ግን በህግ ያልተሰጣቸው ህገወጥ ውሳኔ ነው የወሰኑት እና የውሳኔ ውጤት ደግሞ እኛ ስንዘጋጅ የነበረው በዶክሜንት ተዘጋጅቶ ያለን እስከ አራት መቶ እስከ አራት መቶ ሀምሳ እጩ ለፌዴራል ምክር ቤቱ ከአምስት መቶ አርባ ሰባት ውስጥ እናቀርባለን ብለን ተዘጋጅተናል። ለክልል ምክር ቤቶች እስከ አንድ ሺ ሁለት መቶ እጩዎች እናቀርባለን ብለን ተዘጋጅተን ነበረ። በአጠቃላይ ግን ከአንድ ሺ ስድስት መቶ እስከ አንድ ሺ ሰባት መቶ እጩዎችን ለዚህ ውድድር ለማቅረብ እየሰራን ነበር። ይህንን እያደረግን ባለንበት ጊዜ ፓርቲውን አፍርሰው የሰጡት ሰው ግን አሁን ሰማኒያ እጩ ነው ያቀረበው። ሰማኒያዎቹም የአንድነት አባላት አይደሉ። ግን ምንም ነገር ማድረግ ስለማይችል እንግዲህ ፓርቲውን እንደዚህ በሆነ ሁኔታ ውስጥ ነው እንግዲህ ያወረዱት እና ውሳኔያቸው ምርጫ ቦርድ የሰጠው ውሳኔ አንድ ሺ ስድስት መቶ አንድ ሺ ሰባት መቶ እጩዎችን በሀገር አቀፍ ደረጃ የሚያቀርብን ፓርቲ ወደ ሰማኒያ እጩ የሚያቀርብ ፓርቲ፣ ሰማኒያዎቹም ደግሞ የፓርቲ አባል ያልሆኑ በአቅማቸውም በችሎታቸውም እንኳን ሕዝብን ወክለው ሊወዳደሩ አይደለም ራሳቸውን ለማስተዳደር የማይችሉ ብቃት የሌላቸውን ሰዎች ነው እያቀረ እንዲቀርቡ ያደረጉት። ስለዚህ በምን ያህል ሁኔታ የተሳሳተ ውሳኔ እንደወሰኑ ነው የሚያሳይ። አቶ ግርማ እርሶ ፓርቲውን ያፈረሰው ምርጫ ቦርድ ነው ይላሉ። ቦርዱ የሚለው ደግሞ ራሱ ፓርቲው ነው አመራሮችን ከመሰየም አኳያ የራሱን የውስጥ ሕገ መመሪያ የጣሰው ነው። አመራሩን መተካት ሕጋዊ ነው ሲልም መንግሥት አስተያየት ሰጥቶበታል። መተዳደሪያ ሕጋችሁን በተመለከተ እስቲ ምን ይላሉ? በመጀመሪያ ደረጃ አንድነት ውስጥ ያው ዝም ብለው የሚሏቸው ነገሮች አሉ። ማገናዘብም እንትን ማድረግ የማይፈልጉ ሰዎች በአንድነት የአመራር ክፍፍል አለ ብለው ሲሉ ነበረ። በይፋ አንድነት ውስጥ የአመራር ክፍፍል እንደሌለ ከሁለት ሺ አራት አመተ ምህረት ጀምሮ አንድነት ውስጥ አመራር ላይ ያሉትን ሰዎች ስም ዝርዝር ይፋ አድርገናል። አሁን የሚሏቸው ሰዎች አንዳቸውም አመራር ውስጥ አልነበሩበትም። የአመራር ክፍፍል የለም የሚለውን ነገር ሲያቅታቸው እና በማስረጃ ማስረዳት ሲያቅታቸው፣ ያው በውስጣቸው ተከፋፍለዋል ብለው ያምናሉ። በውስጣችን እኮ ተካፍለን ከሆነ እኮ አሁን አንድ ሺ ስምንት ሰባት መቶ አንድ ሺ ስድስት መቶ እናቀርባለን ብለን ያሰብን ሰዎች ቢያንስ ስምንት መቶ ማቅረብ ነበረባቸው ክፍፍል ከሆነ ይሄ ግን የተወሰኑ ሰዎች ቅሬታ አላቸው። ይሄ ምንም የሚካድ ነገር አይደለም። ቅሬታ አለን የሚሉት ሰዎች ደግሞ አብዛኞቹ በፓርቲ ውስጥ የፓርቲውን መዋቅር እንዲሰልሉ በመንግስት የተቀመጡ እንደሆኑ ይታወቃል። አንዳንዶቹ ደግሞ ጥቅም የሚፈልጉ ሰዎች አሉ። ስልጣን የሚፈልጉ ሰዎች አሉ። አክቹዋሊ በተቃዋሚ ፓርቲ ውስጥ የሚወሰድ አላፊነት ስልጣን ከሆነ ማለት ነው እና እነዚህ ቦታዎች ላይ ሆነው ጥቅም ይገኛል ብለው ስለሚያስቡ ይህንን ጥቅም ለማግኘት ነው እንግዲህ አሁን ጥቅሙን እንጆ ማድረግ ይችላሉ። አሁን በግላጭ ስላገኙት የተጣሰ የህግ ወይም የደንብ ነገር የለም። አንደኛ ጥሩነቱ መንግስት ወንጀልን በማድ ለመክሰስ እንዳይመቸው ተጥሷል ብለው የሚሉት ነገር የመንግስት ያወጣቸውን አዋጆች እና መመሪያዎች ሳይሆን የውስጥ ደንባቸውን ነው። እኛ በውስጥ ደንባችን መሰረት አንድም ስህተት አልሰራንም። ያንን ስህተት እንዳልሰራን ደግሞ እነሱም ልቦናቸው ያውቀዋል። በመጨረሻ ላይ ግን ውሳኔ ለመስጠት ሲፈልጉ ሆኑ በጋራ ጉባኤ ጥሩ ነው ያሉት አንድነት በጋራ ጉባኤ የሚጠራበት አንድም አሰራር የለውም። የአንድነት ጠቅላላ ጉባኤ የሚጠራው በሁለት መንገድ ነው። አንደኛው ብሔራዊ ምክር ቤቱ ሲጠራ ነው። ሁለተኛው ደግሞ አባላት ጠቅላላ ጉባኤ ይጠራልም ብለው ሲሉ ነው። አባላት ጠቅላላ ጉባኤ ይጠራልን፣ ለምሳሌ አሁን ክፍፍል አለ ከተባለ አባላት ጠቅላላ ጉባኤ ይጠራልን ማለት ይችላሉ። አንድ ሶስተኛ አባላት ጉባኤ ይጠራልን ብለው ማመልከቻ ፔቲሽን ፈርመው ለኦዲትና ኢንስፔክሽን ሰጥተው ኦዲትና ኢንስፔክሽን ጠቅላላ ጉባኤ መያዝ ይችላል። እንደዚህ አይነት ቦታ ጋር የሚያዳርስ አንድም የአሰራር ስህተት አልነበረበትም። ድርጅቱ እና ፓርቲያችን እንደዚህ አይነት ስህተትም ለመፈጸም የሚችልበት ምክንያት የለውም። አንድነት በመፍረሱ የኢትዮጵያ ፖለቲካ የሚጠቀም ከሆነ ሁለት ሶስት የማፍርሰውት የኢትዮጵያ ፖለቲካ ወደ አንድ ደረጃ ከፍ ካለ ጥሩ ነበረው። ግን የኢትዮጵያን ፖለቲካ ወደ የባሰ አዘቅት ውስጥ ነው የከተቱ ውጤቱን እንጂ አብረን ወደፊት ምንለ። በመጨረሻም አቶ ግርማ የእስካሁኑን የሁለት ሺህ ሰባት ምርጫ አካሄድ እንዴት ያውታል? በእኔ እምነት በሁለት ሺህ ሰባት ምርጫ ይካሄዳል እያለም ድምፅ የተመዘገቡ ሰዎች ሄደው ድምፅ ሊሰጡ ይችላሉ። እነዚያ ሰዎች ግን ድምፅ ሲሰጡ አማራጭ ሳይኖራቸው ነው ምርጫ የሚያደርጉት። አትሊስት የኢትዮጵያ ህዝብ ልመርጠው እችላለሁ የሚለው ፓርቲ ለሌለበት ሁኔታ ኢህአዲግ እንደሚያሸንፍ እርግጠኛ በተሆነበት ምርጫ ውስጥ ምርጫው ስሜት የሚሰጥ ነው ብዬ አላስብም። ይሄ የግል ግምቴ አይደለም፤ ይህ ትክክለኛ በማንም ሰው ሊያደርገው የሚችለው ነው። አሁን እየተወዳደሩ ያሉ ፓርቲዎች እንዳሉ አውቃለሁ። እሱ በመናቅ ወይም በመዘንጋት ሳይሆን፣ አንዳቸውም ግን መንግስት ሊያደርጋቸው የሚችል እጩ ያቀረበ ፓርቲ የለም። ስለዚህም አንድ ፓርቲ መንግስት ለመሆን ውድድር ውስጥ ካልገባ ምክር ቤት ለመግባት መወዳደር በራሱ ግብ አይደለም። እንግዲህ በተጨማሪ እንትን የሚቀጥለው አመት ምክር ቤት ገብተን ከዚህ ከዚህ ምናምን የሚሉት ከሆነ ኢህአዲግ እንደሱ አይነት ጨዋታ የማይጫወት ፓርቲ መሆኑን አሳይቷል። አንድነት ባለፈው አመት አንድ ሰው ቢሆን ምክር ቤት ነበረኝ ብሎ ያምናል። ከዛ በኋላ ደግሞ አሁን ደግሞ ብንችል መንግስት እንሆናለን። መንግስት መሆኑ ቢያቅተን እንኳን ሲግኒፊካንት የሆነ ወንበር ወስደን ንቁ ተቃዋሚ እንሆናለን ብለን በእውቀት ላይ የተመሰረተ ፖለቲካ እናደርጋለን ብለን ይወሰን ነው። ባለጉልበቶቹና ኢትዮጵያን ፖለቲካ የያዙት ሰዎች ግን አሁንም የስልሳዎቹ ናቸው እና አልለቅም ብለዋል። እንግዲህ በእግዜሩ ጥሪ ሄደው ቦታውን እስኪለቁት ድረስ እኛም ማድረግ ያለብንን ለማድረግ ጥረት እናደርጋለን። አቶ ግርማ ሰይፉ በፓርላማው የአንድነት ፓርቲ ተወካይ ለጊዜው በጣም አመሰግናለሁ የረቡዕ ምሽት ፕሮግራማችን ይቀጥላል አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን ቀጥሎ የሚቀርበው ደግሞ አሜሪካና ህዝቧ አዘጋጅና አቅራቢ ሄኖክ ሰማ እግዜር አድማጮች ከስቱዲዮ ወጣላ አድርጋችሁ በዚህ በዋሽንግተን ዲሲ ካለፈው ወር ጀምሮ እስከ መጪው የሚያዝያ ወር አጋማሽ ድረስ ቆንጀት፣ ይሄ ከአብይ ጾም እስከ ፋሲካ መሆኑ ይመስላል። ጾመሃል ብዬ ጠረጠረል፣ ስለ እሱ አንነጋገርም። ለማንኛውም አንድ የስዕል ኤግዚቢሽን በመታየት ላይ ይገኛል እዚህ ዋሽንግተን ዲሲ። ትዕይንቱን ያሰናዳው ሰአሊ ዲሊፕ ሰት ይባላል። አብረው ሌሎች ሁለት ሰአሊዎች አንዲት ኢትዮጵያዊትና አንድ የአይቮሪ ኮስት ዜጋ የአፍሪካውያንን ጥበብ ለውጭው ዓለም ያቀረቡበት ነው። ዲሊፕን በስቱዲዮ እዚህ ዋሽንግተን ዲሲ አነጋግሬው ነበር። እኔ ኢትዮጵያ ተወልጄ ያደግኩ ነኝ። አባቴ ህንድ፣ ሙሉ ህንድ። እናቴ ግማሽ ግሪክ፣ ግማሽ ኢትዮጵያዊ እና ትምህርት ቤት ያው አዲስ አበባ ነው እንትን ያልኩት እንግሊሽ ስኩል መጀመሪያ፣ ድብልቅልቅ ያለ ነው ማለት ነው። እዚህ ሀገር ማት ነው የሚሉት ድብልቅልቅም ቢሆን ነው። አይ ግሮ አፕ ልክ እንደ አበሻ ምንም። ይህን ሰፈር ነው ያደገው፣ ወደ አራት ኪሎ አምስት ኪሎ አካባቢ ያደግኩት። ግን ያው በኢትዮጵያ ውነት ነው ያደግኩት፣ ምግቡም ቋንቋውም ምንም። የመጀመሪያ እንግሊዝኛ እንትን ያልኩት እንግሊዝ ትምህርት ቤት ነው ልክ እንደ ሌላው ኢትዮጵያዊ ማለት ነው። የሚያሳዝነኝ ነገር ሌላ ቋንቋ እንትን ማድረግ አለመቻሌ። አባቴ ህንድ ነው፣ እናቴ ደግሞ ግሪክ በደምብ ትችላለች። አባቴ ደግሞ ብዙ ቋንቋ የሚችል ሰው ነበር። ስለዚህ ወተ የኳስ ጨዋታው ቋንቋ ነው ማለት ነው። ያሸነፈ ስለ አስተዳደግህ እና ስለ ስራዎች ያው ከስራዎች ጋር አንድ ላይ የምናወራው ይሆናል። የካቲት ወር ውስጥ እንግዲህ ከተለያዩ አፍሪካ ሀገሮች በስፋት ደግሞ ከኢትዮጵያ የሆኑ ያንተንም ስራ ጨምሮ እያሳያችሁ ነው ያላችሁት። በዚህ የስዕል ኤግዚቢሽን የሚታዩት ስራዎች የእነማን ናቸው? ዋናው ነገር ያው ብላክ ሂስትሪ ማንት ፌብሯሪ ውስጥ ነው አሜሪካ ነገር ውስጥ እና እሱን በመመልከት ነው ይህንን ኤግዚቢት ከፈት ነው እና ሶስታችንም አርቲስቶች ከአፍሪካ ነው ያለ ነው የተመረጡትም ብዙ ሌላ ማድረግ ፈልጌ ነበር ግን እንደምታየው ለሶስት በቂ ሆነው ስለመሰለኝ አበባንም በቅርቡ ስላገኘኋት ኢትዮጵያዊ አርቲስት ሆና ስራዋ በጣም ስላስደነቀኝ ምንም አላውቅም ነበር ስለ እሷ፣ እሷን መረጥኩኝ። ሁለተኛ ደግሞ የፍሬም ካካ ከአይቬሪኮስት ነው። የእሱም ስራ በፈረንሳይ ሀገርና እዚሁ አሜሪካ ነገር ውስጥ እንደውም በሚዚየም ውስጥ የሚታይ ነው የሱ ስራ እና ስሙን ጉግል ብታደርገው በደንብ ስለሱ መታወቅ ይችላል። እንግዲህ እስኪ አዳራሹን ዞር ዞር እያልን የተሰቀሉትን የስዕል ስራዎች እንመልከት። እንግዲህ እዚህ ፊት ለፊት የጀመርነው የአበባ ወሰን ነው። ወሰን ፖርትሬት ነው የራሷ የራሷ ሴል ፖርትሬት ነው እና በኦይል የሰራችው Uh, but I'm looking at the Meteo. It's uh, very striking. Nabazi have to know able to see the market. I framed a mosaic. I very cost. yeah Africa Picasso Lutal style. The Meteo is a mask. Na portraits No expressionist. No, we are on the. But I'm በጣም ስትራይኪንግ ናቸው። ቅርጻ ቅርጾች፣ ፓተርኖች የሚበዙባቸው በተለይ ደግሞ ማስኮች፣ የአፍሪካ ፊቶች ናቸው በስፋት የሚታዩት። እስቲ እንግዲህ ወደ አንተ ስራዎች እንለፍና እዚህ ጋር በርካታ ዝሆኖች ይታያሉ። ፊታቸውን ወደ እኛ ዞሮ ይሁን ወደዛ የሆነ ዞሮ አይታወቅም። አንዳንዶች ሁሉም ወደዛ ዞሮ ነው። ይሄ የአፍሪካ ዝሆኖች ማይግሬት ሲያደርጉ ነው የሚታየው እና ቀጥታ ወደ ታች እየሄዱ ነው። ወደ ወርድ ሆራይዘን ነው የሚሉት ፈረንጆች። ትርጉም አለው። ምናልባት ከአንተ ከግል ኑሮህ ጋር የተያያዘ ሊሆን ይችላል። የተያያዘው በምንድን ነው? እኔ ድሮ እንግዲህ ኢትዮጵያ ውስጥ በጣም ብዙ ሰሆኖች ነበሩ እና እንደውም አንድ ሌላ ፔንቲንግ አለ እዚህ ጉዞ ብዬ የሰየምኩት ይህኛው ደ ሀርድ ይባላል። ምንድነው ሁሉም ሳይሆኑ በብዛት ከኢትዮጵያ ታንዛኒያና ኬንያ ማይግሬት አድርገዋል። ደግሞ ገልብጠህም ብታስበው ይሄንን ሌላም ትርጉም ሊሰጥ የሚችልበት ሁኔታ አለ። እንግዲህ ያው እንደተመልካቹ ሰው ሁሉ የልቡንም የሚመለከትበት ነውና የአፍሪካውያንንም ስደትን ሊያሳይ ይችላል። ምክንያቱም በአህጉሪቱ ውስጥ ብዙ ትምህርት ያላቸው ለውጥ ሊያመጡ የሚችሉ አድማሱን ለቀው የሚሄዱበትም አለና የሁላችንም ኑሮ ስለሆነ ሁሉም እንደ ኑሮው ሊተረጉመው ይችላል። በጣም በደንብ አድርገህ እንትን አደረግከው። አንድ ነገር እመለከታለሁ እዚህ ደሀርድ የዝሆን መንጋ ያለበትም ጋር ቢሆን እዚህ ደግሞ በግራ በኩል የሚታየኝ ሞይ ኢን አወር ሚድስት ይላል ቀይ ናቸው ዛፎች የዛፍ ቀለም እንደምናውቀው አረንጓዴ ነው በስፋት እኔ እንግዲህ በአጋጣሚም ይሁን እንዴት ይሆን አላውቅም ዛፎችን ቀይ ያደረግኩ መስራት ጀመርኩኝ እና በዛው ቀጠልኩኝ እና አዘ ሪዛልት አሁን ሲግኒቸሬ ነው ብዙዎቹ ስዕሎችን ስታይ ቀይ ዛፎቹ ሁሉ ቀይ ናቸው እና ሳስበው ከዳመ ከነጭ ዳመናም ጋር ሰማያዊ ፍንትው ያለ ሰማያዊ ሰማይ ዳመና ጣል ያለበት ነው። እና እዚህ እንደው ገብቶ መመልከት ይቻላል። ያንተ ስራዎች፣ የድሊፕ ስራዎች የትኞቹ እንደሆኑ ለመመልከት ቀዩን ዛፎች እና ሰማያዊ ሰማይ እንደዚሁም ነጫጭ ዳመናዎችን ማየት ይበቃል። እስከ መቼ እስከ መቼ ነው የሚቀጥለው? አሁን እንደውም ማስተላልፍ ነው። እስከ ማርች ፊፍቲንት ነበር፣ ግን እንደገና አንድ ወር ሊተላለፍ አስበናል። ስለዚህ እስከ ፋሲካ ድረስ ይቀጥላል ማለት ነው። እስከ ፋሲካ ይቀጥላል። ፌስቡክ እንትን አለኝ ብዙ ጊዜ ሰዎች የሚከታተሉኝ አርት ኦፍ ዲሊፕ ሼት ይባላል። እዛ ላይ ሰው ቢወጣ ኤግዚቢቶች ምናምን ሲኖሩኝ በዛ ላይ መታየት ይችላል እስቲ እዚህ ካሉ ስራዎች በጣም ከመሰጡ ስራዎች እንደው በግል ካንተም ስራ አብረው ደግሞ ይህንን የስዕል ኤግዚቢሽን ካሰናዱት በጣም የመሰጡ የትኞቹ ናቸው? ኦኬ፣ አንደኛ የፍሬም ስራዎች እንደምታየው ፖርትሬቶች የሚሰራቸው በአበባ ነው። ብዙዎቹ አበባ ነው የሚመስሉ፣ ሰዎቹ ራሱ ልብሳቸው አበባ ነው። ቅጠል ዙሪያቸውን አለ። ዓይናቸው ፊታቸው፣ ራሱ የፀጉር አሰራራቸው አበባ ነው የሚመስለው። በጣም ፓወርፉል ናቸው እና ይገርመሃል። ትልቅ ይሄ ኢማጂን ቤትህን አድርገህ እንደ ሙዚቃ ነው። ለአይን እንደ ጆሮ ሙዚቃ እንደሆነ ለአይን ደግሞ ይሄ ሙዚቃ ነው። ይሄን አይነት ስራ የአበባ ፔንቲንጎች ደግሞ አንዳንድ አብዛኛዎቹ ፖርትሬቶች ምናምን ትሰራለች ያለችው አሁን ለምሳሌ እዚህ እንደምታየው ያቸው ያለው ፍቅር እዚህ ልጆቹ ተቃቅፈው ፍቅራቸው ምናምን በደንብ ትናቸውን፣ የአሜሪካ ሀገር ልጆች ይመስላሉ ቤዝመንት ውስጥ ቁጭ ያሉ። እዚህ ደግሞ ዳንስ ነው። መጀመሪያ ጊዜ ነው ያየሁት። አሁን በቅርቡ የተዋወቅኳት እና ሳይ ስራዋን በጣም ግሩም ስራዎች ናቸው። በጣም አመሰግናለሁ። ድል ኦኬ ተይ። እንዴት ነበረ? ከመቼ እስከ መቼ? በአብይ ጾም አርጋ እንጅት እንግዲህ አልሰማውም። እንዳት ከቅበላ እስከ ፋሲካ እየተፈታተልልንለው ነው እንግዲህ እስከ አጋማሽ ድረስ ነው። ወር አጋማሽ ነው የሚታየው። ቦታውን ኦኬ። ለሽያጭም የሚቀርቡ ስዕሎች አሉ። የቱን አሰብ ክልኝ የማይሸጡም አሉ። አዎ በተለይ ቀላ ያለውን ዛፍ ውቃብ የሚያስታርቀውን በአንተ ጥየዋለሁ። እናመሰግናለን ድሊፕ። ተከታዩ ዘገባም እዚሁ ስቱዲዮ የሚያቆየን ነው። ቆንጅታዬ የአንቺ ዘገባ ነው። ሴቶችና ቤተሰብ ዛሬ ይዘሻል። በዓለም ዙሪያ ሴቶች የሚደቀንባቸውን የሞት አደጋ ጭምር ሳይገድባቸው ለህዝባቸው መብት ለጾታ እኩልነት ለመናገር ነጻነትና ለመሰረታዊ ሰብአዊ መብት መከበር ይታገላሉ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ታዲያ በየአመቱ የሚሰጠውን የጀግና ሴቶች ሽልማት ባለፈው ሳምንት ለአስር ሴቶች ሰጥቷል። ሻረን ብሄን ያጠናቀረችውን ዘገባ ነው ለዛሬ ቤተሰብ ፕሮግራም የያዝኩት። የፖለቲካ እስረኞችን መብቶች እንዲከበሩ ያለመታከት በመታገላቸው የሶሪያ ሴቶች ግጭቶችን በማስወገድ ጥረቶች ውስጥ ትርጉም ባለው መንገድ እንዲሳተፉ ላደረጉት ጥረት ማጅድ ቾርባጂን ጀግና ሴት ብለን እናከብራቸዋለን። ዊመን ኦፍ ከሬጅ አዋርድ የጀግና ሴቶች ሽልማት የዩናይትድ ስቴትስ መንግስት በየዓመቱ የሚሰጠው ነው ለሰላምና ለፍትህ በተለየ ጀግንነት ለአካላዊ ጥቃትና ለግድያም እየተጋለጡ ጭምር ለታገሉ ሴቶች የሚሰጥ ሽልማት ነው። እናም በሶሪያው ጦርነት ግንባር ተሰልፈው፣ በሚያንማር ጎዳና ላይ ወጥተው፣ በሰሜን ምስራቅ ፓኪስታን በገጠሩ ዘልቀው እነዚህ ሰዎች እነዚህ ሴቶች ለለውጥ ታግለዋል። ሶሪያዊት ማጂድ ቹርባጂ በፕሬዚደንት ባሻር አልአሳድ ወህኒ ቤት አሳራቸውን ያዩ ሴት ናቸው። ዛሬ አሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ሄደር ሂግንባተም። ዛሬ ማጂድ ቹራብጂ ለእስረኞች መብት ይሟገታሉ። ቀደም ሲል የሰማነው ድምጽ ነበረ። ውጭ ጉዳይ ምክትል ሚኒስትሯ እስረኞችን በአሲድ ያቃጥሏቸው ነበራሉ ነበራሉ ማጀድ ቹርባጂ ተሸላሚዋ ሴቶቹን ይደፍራሉ። ብዙዎች ሞተዋል። ዛሬም ድረስ ጩኸታቸው ድምፁ በአእምሮዬ ይመላለሳል ይላሉ። በዚህ ሽልማት አማካይነት የሶሪያውያን እስረኞችና የሶሪያውያን ስደተኞችን ድምፅ ላሰማበት እችላለሁ ብዬ ተስፋ አደርጋለሁ ሲሉን የተሰሙት የእስረኞችን ጉዳይ በተመለከተ ዓለም አቀፍ ዝምታ ሰፍነዋል ላሉ ተሸላሚዋ አስታዋሻተዋል ሲሉም ማጅድ አስከትለው ተናገሩ። ሜይ ሳቢ ፊው ለሚያንማር ሴቶች መብት ከበሬታ የሚታገሉ ናቸው። ጾታዊ አድሎ መኖሩን ራሱን የሚያምኑ ጥቂቶች ናቸው ሲሉ አስረድተዋል። ሰዎች እንድትቀበሉ የሚፈልጉትን ነገር የምትቀበሉ ከሆነ ሕይወታችሁ ፈጽሞ አይቀየርም። ለውጥ ማየት ከፈለጋችሁ ያ ለውጥ እንዲመጣ ብድግ ብላችሁ ድምፃችሁን ከፍ አድርጋችሁ ማሰማት አለባችሁ። በሰሜን ምዕራብ ፓኪስታን በስዋት ሸለቆ ታሊባን አሁንም በሚንቀሳቀስበት ለመብት ተሟጋቿ ማሌላ ዩሴፍ ዛይድ በጥይት በተመታችበት በዛ ሸለቆ ታባሱም አድናን ተመሳሳይ ትግል ያካሂዳሉ። ሴቶች የፈለገውም አይነት አደጋና ዛቻ ቢደቀንባቸው ለመብቶቻቸው መሟገት አለባቸው ሲሉ አድናን ያስገነዝባሉ። የፓኪስታን ሴቶች ከፍርሃታቸው እንዲላቀቁ ድምፃቸውን ከፍ አድርገው እንዲሟገቱ ነው እምፈልገው ሲሉ ነው አድናን የተሰሙት በሀገራቸው ፓሽቶ ቋንቋ ሲናገሩ አንዴ አሉ ቀጥለው የፓኪስታን ሴቶች አንዴ ድምጻቸውን ከፍ አድርገው ማሰማት ከጀመሩ አብረን ግባችንን እንደምንመታ የሚያጠራጥር አይደለም። ባንግላዴሻዊቱ ጋዜጠኛ ናዲያ ሽርሜን አንድ የአክራሪ እስላማዊ ትዕይንተ ህዝብን በተመለከተ ዘገባ በማቅረቧ ሞት አፋፊ ያደረሳት ከባድ ድብደባ ደርሶባታል። የዘንድሮን የጀግና ሴት ሽልማት ተሸላሚዎች በሙሉ ወክላ ንግግር ያደረገችው እርሷ ነበረች። ይህ ሽልማት ለህብረተሰባችን ገና ብዙ የምንሰራው ስራ እንዳለ ያስታውሰናል። ለዓለም ሰላም፣ በእርግጥም ደግሞ ለሴቶች መብቶች መከበር፣ ስለዚህም ወደፊት ለምንያያዘው ረጅም ትግል ይህ ሽልማት መጀመሪያው እንጂ መጨረሻው አይሆንም። ከአስሩ የዘንድሮ የ2015 ዓ ም ተሸላሚዎች መካከል አንዲቱ የማዕከላዊ አፍሪካ ሪፑብሊክ የቀድሞ የመንግስት ሚኒስትር የነበሩ ቢያትሪስ ኤፖዮ ሲሆኑ በተቀናቃኝ ወገኖች መካከል የእርቀ ሰላም ንግግር በማስተባበራቸው በአቋቋሙት የበጎ አድራጎት ድርጅት አማካይነት የጎዳና ተዳዳሪ ሕጻናት መጠጊያ በመሆናቸው ተከብረዋል። መሪ ክሌር ቼችኮላ ጊኒያዊት የአጣዳፊ ሕክምና ክፍል ነርስ ናቸው። ለኢቦላ ቫይረስ ተጋልጠው ታመው ከዳኑ በኋላ ለሌሎች የኢቦላ ህሙማን የህክምና እርዳታ ማድረጋቸውን በመቀጠላቸው ከአስሩ የዘንድሮ የጀግና ሴቶች ተሸላሚ አንዷ ለመሆን በቅተዋል። አድማጮች ሴቶችና ቤተሰብ ዝግጅትን አደመጥን። አስከትለን ደግሞ የምሽቱን ዋና ዋና ዜናዎች እናስታውሳችሁ። በናይጄሪያ የሚንቀሳቀሰው የእስልምና አክራሪ ቡድን ቦኮ ሃራም ተዋጊዎች በመካከለኛው ምስራቅ በሚገኙ ታጣቂ ቡድኖች ስልጠና እንደሚሰጣቸው የናይጄሪያ ፕሬዚዳንት ጉድላክ ጆናተን ገለጹ። ፕሬዚዳንት ጆናተን ይህንን የተናገሩት በዛሬው እለት በአቡጃ ከቪኦኤው ዘጋቢ ክሪስ ስታይን ጋር ባደረጉት ቃለ ምልልስ ነው። ከአራት ቀናት በፊት የቦኮ ሐራም መሪ ለእስልምና መንግስት ማለትም አይሰስ ታማኝ እንደሆነ ማስታወቁ አይዘነጋም። ፕሬዚዳንት ጆነተን በሁለቱ ቡድኖች መካከል ግንኙነት እንዳለ እንደሚያውቁ አስረድተዋል። የዩናይትድ ስቴትስ መንግስት በእስልምና መንግስት ማለትም አይሰስ ላይ ወታደራዊ ጥቃት ለማካሄድ በሚችልበት ፈቃድ ከህዝብ ተወካዮች ለማግኘት በሚያደርገው ጥረት ዛሬ የምስክሮች ቃል ተደምጧል። በሶሪያ ላለፉት አራት ዓመታት የዘለቀው የእርስ በርስ ጦርነት የሀገሪቱን ምጣኔ ሀብት ክፉኛ እንዳሽመደመደው የተባበሩት መንግስታት ድርጅት በዚህ ሳምንት ያወጣው ዘገባ ትቷል። የዩናይትድ ስቴትስ የአደጋ ጊዜ አፈላላጊዎች በፍሎሪዳ ግዛት 11 ወታደሮችን ይዛ ስትበር የነበረችው ሄሊኮፕተር ከተከሰከሰች በኋላ የተሳፋሪዎችን አስክሬንን ማግኘታቸውን ባለሥልጣናት አስታውቀዋል። ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በምሽቱ ዝግጅት ዋና ዘጋጅ አዳንስ ፍሳዬና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሄኖክ ሰማግዜርና ቆንጅት ታየ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።